the voice of America. ዶናልድ ትራምፕ እስራኤልን ከጎበኙ በኋላ አይሁዱ ስደተኛ ቢሆኑም ፍልስጤማውያኑ ግን የተከፉ መሆናቸውን እየገለጡ ነው። ሮበርት በርገር ከኢየሩሳሌም ያስተላለፈውን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል። ለላንቲካ ወይም ለይስሙላ ወይም ለመታያ የሚደረጉ እንቅስቃሴዎች በቁም ነገር በሚታዩባት እስራኤል የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ያከናወኗቸው እጅግ ከፍተኛ ትርጉም የተሰጣቸው አድራጎቶች እስራኤላውያኑን ከልብ አስፈንድቀዋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ጨምሮ ፕሬዚዳንት ትራምፕ ለአይሁድ ሕዝብና ለአይሁድ መንግሥት ላለው እጅግ የጠነከረ ወዳጅነት አመሰግነውታለሁ። ትራምፕ በአይሁድ እምነት እጅግ ቅዱስ የሆነውን የጽዮን ቤተ መቅደስ ምዕራባዊ ግንብ ሲጎበኙ የመጀመሪያው ተቀማጭ ፕሬዚደንት ሆነዋል። ከእርሳቸው የቀደሙት የአሜሪካ መሪዎች ሁሉ ከዚያ ርቀው መቆየት የመረጡት ፍልስጤማውያኑ የመጪ ሀገራቸው ማዕከል የመንግሥታቸው መናገሻ ናት ብለው ለሚያምኗት አወዛጋቢ ለሆነችው አሮጌቱ ኢየሩሳሌም የእስራኤል ይዞታነት ዕውቅና መስጠት ባለመፈለጋቸው እንደሆነ ይነገራል። ትራምፕ በ ሀያ ስምንት ሰዓታት ቆይታቸው እጅግ የበረከተ ሙገሳና ክበትን በእስራኤል ላይ ሲነሰንሱ በዌስት ባንክ ከተማይቱ ቤተልሔም ያሳለፉት ግን ከፍልስጤም ፕሬዚደንት ማሕሙድ አባስ ጋር የተሰበሰቡበትን አንድ ሰዓት ብቻ ነው። የሰላም ጊዜው ደርሷል ቢሉም ትራምፕ ሰላሙ እንዴት እንደሚጨበጥ የሚያመላክት ዝርዝር ዕቅድ ግን አላቀረቡም። ፍልስጤማውያን እጅግ ስለሚያሳስቧቸው ጉዳዮች ወይም ስለሚመኟቸው ሕልሞቻቸው፣ ስለ አይሁዳውያኑ የሰፈራ መስፋፋት ወይም ስለ ፍልስጤማዊ መንግሥት ምስረታ አንድም ቃል አልወጣቸውም። የትራምፕ ጉብኝት መከፋትን እንዳሳደረባት የዌስት ባንኳ ተማሪ ኢማን ሃዳድ ተናግራለች። ለአሜሪካዊ ፕሬዝደንት የተለመደ አጠቃላይ የሆነ ጉብኝት ነው። በእኔ ሐሳብ በንግግራቸው ውስጥ ስለ ሰፈራ፣ ስለ እስራኤል ኃይል ይዞታ፣ ስለኬላዎቹ ምንም አልሰማሁም። ምንም አዲስ ነገር የለም። በድርድር በጽናት ከአንተም ይህ ይቅር ከእኔም ይቅር በመባባል ወገኖቹ ለሰላም ሊስማሙ እንደሚችሉ ትራምፕ ተናግረዋል። እንደ መጀመሪያ እርምጃ ተጠራጣሪዎቹን የእስራኤልና የፍልስጤም ተደራዳሪዎች ወደ ንግግር ጠረጴዛ ለመመለስ እየጣሩ ናቸው።